ትኩረት፣ በአፍሪካ በሊቢያ የባሪያ ንግድ ተስፋፍቷል በሚል ሰሞኑን የወጣው ዜና ዓለም አቀፍ ቁጣ ቀስቅሷል። ይሁንና ይኸው ገሃድ ሁኔታ በሊቢያ ብቻ ሳይሆን በመላ ዓለም የሚታይ ክስተት መሆኑን በዓለም አቀፍ ደረጃ የሚወጡ ዘገባዎች ያረጋግጣሉ። በጎርጎሪዮሳዊው 2016 ዓ ምህረት ብቻ ወደ 40 ሚሊዮን የሚጠጋ ሕዝብ የዚሁ አስከፊ የባሪያ ንግድ ሰለባ ሆኗል። 800 ዲናር፣ 1000 ዲናር፣ 1100 ዲናር ከዚህ በላይ የሚከፍል አለ። በሊቢያ በአንድ የገበያ ቦታ ንግዱ ደርቷል። ሻጭና ገዢ በ1200 የሊቢያ ዲናር ወይም 800 ዩኤስ ዶላር ይስማማሉ። በዚሁ የንግድ ሂደት የተሸጠው ግን መኪና ሳይሆን በፊታቸው ፍርሃት የሚነበብባቸው ከሰሐራ በስተደቡብ የሚገኙ ሀገራት ተወላጆች የሆኑ ወጣት ወንዶች ናቸው። ይኸው በጎርጎሪዮሳዊው 2017 ዓ ም ሰዎች በባርነት እንደ ዕቃ ሲሸጡ የሚያሳየው በእጅ ስልክ የተነሳው ፊልም ለአሜሪካውያኑ የቴሌቪዥን ጣቢያ ሲኤንኤን ከደረሰ በኋላ ጣቢያው ስለዚሁ ታሪክ የማጣራት ሥራ አካሂዷል። በእርግጥም የጣቢያው ጋዜጠኞች ሊቢያ ውስጥ ባሉ የተለያዩ የመሀል ሀገር ቦታዎችና በባህሩ ጠረፍ አካባቢዎች የባርነቱ ንግድ ተጧጡፎ እንደሚካሄድ ለመመልከት ችለዋል። ይህንኑ የሰሜን አፍሪካ አካባቢ በሚገባ የሚያውቁ ሁሉ ወደ አውሮጳ ለመምጣት የሚፈልጉ ስደተኞች በጣም እንደሚበዘበዙ ከብዙ ጊዜ ወዲህ ለማጉላት የሞከሩትን ኢሰብአዊ ድርጊት የሲኤንኤን ጋዜጠኞች በመረጃ ሊያጋልጡ ችለዋል። ይኸው ድርጊት በተለይ የምዕራብ አፍሪቃ ፖለቲከኞችን እጅግ አስቆጥቷል። በሊቢያ ከሚገኙት ስደተኞች መካከል ብዙዎቹ ከናይጄሪያ፣ ጊኒ፣ ቡርኪና ፋሶ ወይም ከኮት ዲቯር የሄዱ ናቸው። ሲኤንኤን ካወጣው አጭር የቪዲዮ ፊልም በኋላ የኒጀር ፕሬዚደንት መሐማዱ ኢሱፉ በሊቢያ ስደተኞች የሚገኙበትን እጅግ አስከፊ ሁኔታ አጥብቀው ነቅፈዋል። በሀገራቸው የሚገኙትን የሊቢያ አምባሳደርንም ወደ ቤተ መንግሥታቸው በመጥራት ስለ ስደተኞቹ አያያዝ ተቃውሟቸውን በግልጽ አስታውቀዋል። ዓለም አቀፉ ፍርድ ቤትም በሊቢያ በስደተኞች ላይ የሚካሄደውን የባሪያ ንግድ ጉዳይ እንዲመረምርም ጠይቀዋል። በቡርኪና ፋሶም የውጭ ጉዳይ ሚኒስትሩ አልፋ ቤሪ ሀገራቸው በሊቢያ የሚገኙትን አምባሳደሯን ለምክክር ወደ መዲናይቱ ዋጋዱጉ መጥራቷን ለጋዜጠኞች ነግረዋል። ይሄው አሳሳቢ ጉዳይም የአፍሪቃ ህብረት በሚቀጥለው ሳምንት በጎርጎሪዮሳውያኑ ህዳር 29 እና 30 2017 ዓ ም በኮት ዲቮር በሚያደርገው የመሪዎች ጉባኤ ላይ በዋነኝነት እንደሚመከርበትም ቤሪ አክለው አስታውቀዋል። ይኸው በ21 አንደኛው ክፍለ ዘመን በሊቢያ እየተካሄደ ያለው ሰዎችን በባርነት የመሸጡ ንግድ በኮት ዲቮርም ቢሆን ትልቅ ቁጣ ነው ያፈራረቀው። ኮት ዲቮር በሊቢያ ከሚገኙት ኮት ዲቮር ስደተኞች መካከል 155ቱን፣ ከነዚህም 89 ሴቶችንና ለአካለ መጠን ያልደረሱ ሕጻናትን ባለፈው ሰኞ ማታ በአይሮፕላን ወደ አቢዣን መልሳለች። የተቀሩትንም በሌሎች ዙሮች ወደ ሀገሯ ለመመለስ እቅድ ይዛለች። በሊቢያ ስደተኞች የሚገኙበት ሁኔታ እጅግ አስከፊ ከመሆኑ እየተነሳ ለጤናም አደገኛ መሆኑን የኮት ዲቯር መንግስት ተወካዮች ገልጸዋል። ኮት ዲቯር ከሊቢያ የመለሰቻቸው ዜጎቿ መደበኛውን ኑሮ መጀመር ይችሉ ዘንድ በአቢዣን ከተማ በተከፈተውና ከአውሮጳ ህብረት የፊናንስ ድጋፍ በሚያገኘው ማዕከል ውስጥ ስልጠና እንደሚያገኙ አመልክታለች። መንበሩ በኒውዮርክ የሚገኘው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽም በሊቢያ እየተካሄደ ያለውን የባሪያ ንግድ በጥብቅ አውግዘው የሊቢያ መሪዎች ሰዎች በባርነት የሚሸጡበትን ድርጊት በአፋጣኝ እንዲያጣሩና ተጠያቂዎቹንም ለፍርድ እንዲያቀርቡ ባለፈው ሰኞ ተማጽኖ አሰምተዋል። በሊቢያ የሚገኙ አፍሪቃውያን ስደተኞች በባርነት ሲሸጡ በሚያሳዩት ዘግናኝ ቪዲዮዎች ደንግጫለሁ። ይህን ኢሰብአዊ ድርጊት ታወግዛለሁ። ችሎታ ያላቸው አካላት በጠቅላላ ይህን ድርጊት በአጣዳፊ እንዲመረምሩና ተጠያቂዎቹን ለፍርድ እንዲያቀርቡ ጥሪ አቀርባለሁ። ጉዳዩ የሚመለከታቸውን የተባበሩት መንግሥታት ድርጅት መስሪያ ቤቶች በጠቅላላ ጉዳዩን እንዲመረምሩም ጠይቄያለሁ። ሀገራት ይህን አስከፊ ወንጀል በጋራ እንዲታገሉና የተባበሩት መንግሥታት ድርጅት ጸረ አደንዛዥ እጽ እና ጸረ ወንጀል መስሪያ ቤት በምህጻሩ ዩንዶክ ያዘጋጀውን ውል እንዲደግፉ ዋና ጸሐፊው በተጨማሪ ጥሪ አቅርበዋል። ባርነት በዓለማችን ቦታ የለውም። ሰዎች በባርነት መሸጣቸው በስብና ላይ ከሚፈጸሙት እጅግ አስከፊ የሰብአዊ መብት ጥሰቶችና ወንጀሎች መካከል ይቆጠራል። ሀገራት በጠቅላላ የተባበሩት መንግስታት ድርጅት በድንበር ተሻጋሪ ወንጀል ላይ የተባበሩት መንግስታት ድርጅት ያዘጋጀውን ውል እንዲቀላቀሉና ስለ ሰዎች ንግድ በተዘጋጀውና በ2004 ዓ.ም ተግባራዊ በሆነው ሰነድ እንዲስማሙ ጥሪ ያቀርባለሁ። ዓለም አቀፉ ማህበረሰብም ይህን አስከፊ ድርጊት እንዲታገል አሳስባለሁ። ዓለም አቀፍ እውቅና ያገኘው በተባበሩት መንግስታት ድርጅት የሚደገፈው የሊቢያ መንግስት ይህ በሀገሩ ላይ የቀረበውን ወቀሳ ለማጣራት እንደሚፈልግ ገልጿል። ለዚህም የሊቢያ ምክትል ጠቅላይ ሚኒስትር አህመድ ሜቲግ እንዳሉት አንድ ኮሚሽን ይቋቋማል፣ ተጠያቂ የሚባሉትንም ይቀጣል። በሊቢያ በብዛት ከሚገኙት የምዕራብ አፍሪቃ ስደተኞች ጎን ኤርትራውያን፣ ኢትዮጵያውያንና ሶማሊያውያንም ይገኛሉ። ግን ይኸው ጉዟቸው አዘውትሮ ሊቢያ ሲደርሱ ነው የሚያበቃው። የስደተኞቹ መከራ እጅግ አስከፊ መሆኑን የኮትዲቯሩ ስደተኛ ሱሌይማን ከራሱ ተሞክሮ በመነሳት እንዲህ ገልጾታል። ሊቢያ ገሃነም ሳት ናት። ያልተረጋጋች ሀገር ናት። በሚሊሻዎች እንዳትታገትና እንዳትሸጥ ሁሌ በፍርሃት ነው የምትኖረው። እኔ ሊቢያ ውስጥ አራት ጊዜ ታስሬ ያለሁ። በዚያ የእስር ቤት ኑሮ ቀላል አይደለም። በዚሁ አካባቢ በሰዎች የሚደረገውን ህገወጡን ንግድ የመታገሉ እጥረት ከብዙ አመታት ጀምሮ በተባበሩት መንግስታት ድርጅት አጀንዳ ውስጥ ቀዳሚውን ቦታ እንደያዘ ይገኛል። ይሁን እንጂ እስካሁን ይህ ነው የሚባል የረባ ውጤት አላስገኘም። በሊቢያ የሚገኙት የተባበሩት መንግስታት ድርጅት ቢሮ ኃላፊ ኦትማን በልቤይዚ ከዶይቸ ቬለ ጋር ባደረጉት ቃለ ምልልስ እንደገለጹት ችግሩ በአንጻሩ በተለይ ካለፉት ዓመታት ወዲህ ይበልጡን እየተባባሰ ሄዷል። ዊ አር ቶኪንግ አባውት ማይግራንስ ቢንግ ሶልድ አዝ ኮሞዲቲ ባይ ስማግለርስ። እየተነጋገርን ያለነው በሰው አሸጋጋሪዎች እንደ እቃ እየተሸጡ ስላሉ ስደተኞች ነው። ስደተኞቹ እስከ ሶስት ወር ድረስ በሊቢያ እስር ቤቶች በሚሊሻዎች ተይዘው ይበዘበዛሉ። ችግሩ የኢኮኖሚ ስደተኞቹ አንድም ሰነድ ስለሌላቸው ወደ ሊቢያ በህጋዊ መንገድ ሳይሆን በሰው አሸጋጋሪዎች አማካኝነት ነው የገቡት። ከዚህ ሌላ ደግሞ አዘውትረው ይታገታሉ። ቤዛ ካልከፈሉም ይሸጣሉ፣ ቁም ስቅል ያያሉ፣ ወይንም ይገደላሉ። ወደ አውሮፓ ለመምጣት የሚያስችለው ህጋዊው መንገድ እስካልተቃለልላቸው ድረስ ወጣት አፍሪቃውያን አደገኛውን ጉዞ መጀመራቸው አይቀርም። ምክንያቱም ከዚህ የተሻለ ሌላ መንገድ አይታያቸውም። በዚህ ዓመት ብቻ በተባበሩት መንግስታት የፍልሰት ጉዳይ ተመልካች መስሪያ ቤት በምህፃሩ በአይኦኤም ዘገባ መሰረት 160 ሺህ ስደተኞች በሜዲትሬኒየን ባህር በኩል አድርገው አውሮፓ ገብተዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ተመልካች መስሪያ ቤት በምህፃሩ ዩኤንኤችሲአር እንደሚገምተውም ሌሎች በመቶ ሺህ የሚቆጠሩ ስደተኞች ወደ አውሮጳ ለመምጣት በዚያው በሊቢያ በመጠባበቅ ላይ ይገኛሉ። አይኦኤም እንዳስታወቀውም ካለፈው ጥር ወር ወዲህ ወደ ሶስት ሺህ የሚጠጉ ስደተኞች በአደገኛው የባህር ጉዞ ወቅት በሜዲትሬኒየን ባህር ህይወታቸውን አጥተዋል።